ዋሽንግተን ዲሲ ነዋሪ ለሆኑ አፍሪካውያን የጤና፣ የትምህርትና የማህበራዊ አገልግሎቶች የሥራ ዕድሎችን ለማረጋገጥ በከተማዋ ከንቲባ ጽሕፈት ቤት የተቋቋመ ቢሮ አለ። የአፍሪካውያን ጉዳዮች ቢሮ ይምጧል። ወይዘሮ ቅድስት ገረመው በዚህ ቢሮ የከተማዋ ነዋሪ ኢትዮጵያውያን ማህበረሰብ ለመድረስ በበጎ ፈቃደኝነት በኮሚሽነርነት ተመርጠው ያገለግላሉ። ማህበረሰቡ በዚህ መስሪያ ቤት በሚሰጡት አገልግሎቶች እንዲጠቀም ባለፈው ሳምንት ተማጽኗቸውን አሰምተው ነበር። ወይዘሮ ቅድስት ብዛት ያለው ኢትዮጵያዊ ዲሲ ውስጥ እንደመኖሩ ለምን ይሆን አገልግሎቱን ለማግኘት የማይቀርበው? ወይዘሮ ቅድስት ያብራራሉ። ያ በጣም ጥሩ ጥያቄ ነው። አገልግሎቱ መኖሩ የሚታወቀው በምንድን ነው? በየድርጅቶቹ፣ በዲሲ ውስጥ ባሉ ድርጅቶች በሙሉ ፓምፍሌት አለ። በየጊዜው ደግሞ ስብሰባ እናደርጋለን። ለምሳሌ ከሶስት ቀን በፊት የፖሊስ ጽፈት ቤት፣ የሎየሩ ጽፈት ቤት፣ ሌሎችም ድርጅቶች ትልቅ ስብሰባ አድርገን ነበረ። ይኸውም እዚህ ዲሲ ውስጥ ይሄም ደግሞ ማንኛውም ሰው ማንኛውም አፍሪካዊ መብቱን እንዲረዳ ችግር ካለ ወዴት ማመልከት እንዳለበት፣ በትምህርት ቤት ልጆቻቸውን በሚያስተምሩ ጊዜ ችግር ካለ እንዴት አድርገው ወደሚመለከተው መስሪያ ቤት ማመልከት እንደሚችሉ እነዚህን እነዚህን ነገሮችን ለማስተማር ወርክሾፕ አይነት አድርገን ነበር እና በእውነትም በጣም ትልቅ ተሳትፎ ነበር። ነገር ግን አሁንም ብዙ ወገኖቼን አላየውኝም እና ሌላው ደግሞ ትልቁ ችግር በእኛ በኩል ያለው ችግር ደግሞ አንዳንድ ጊዜ ስብሰባ የምናደርገው በኦፊስ ሰአት ነው፣ በስራ ሰአት ነው እና በተለምዶ የእኛው ብዙዎቻችን በዛ ሰአት ስራ ላይ ነው። ሰርቪስ የሚሰጥ መስሪያ ቤት የሚሰራው ስራ ላይ ነው። እሱም ሊሆን ይችላል። በመገናኛ ብዙሀን እንግዲህ የኢትዮጵያውያን ማህበረሰብ መገናኛ ብዙኃን በብዛት አሉ በአካባቢያችን እና በዛ አማካይነት፣ ስለዚህ ኮሚሽን ስራዎች የማስተዋወቅ ጥረት ይደረጋል፣ ተደርጓል። እንዳጋጣሚ ሆኖ ይህንን ኮሚሽን በዳይሬክተርነት የሚመራው ሴኔጋሊ ሰውዬ ነው። ከዛ ደግሞ በዴፒቲ ወይም ደግሞ በምክትል ዳይሬክተርነት የምትመራው ኢትዮጵያዊት ነች እና በተቻለው መጠን በዚህ በአካባቢያችን ባሉት የሃይማኖት ድርጅቶች በሬዲዮ ሁልጊዜ ስብሰባ በሚኖርበት ጊዜ የኢትዮጵያኖች ስብሰባም ሆነ የሌሎች አፍሪካኖች ስብሰባ እንገኛለን እና ትልቅ ጥረት ነው የሚደረገው ለመድረስ። ግን ከአሁን እንግዲህ በአስረኛ አመቱን ነው የሚያከብረው ይሄ ኦፊስ እስካሁን ድረስ የፉት ስራውን ወይም ደግሞ መሰረት የመጣል መሰረት የመጣል ነበር የሚደረገው። ከዚህ በኋላ የእኔ ተስፋ ብዙ ሰው እንሰበስባለን ብዙን ቁጥር በኖረንም ቁጥር የመረጥናቸው ሰዎች እኛን ሊሰሙ የሚችሉት ስለ ጮህንና ስለ ተናገርን ብቻ አይደለም፣ ቁጥራችንን ሲያዩ ነው። አምስት ሰው ሄዶ እንዲህ አድርጉልን ከሚል ይልቅ ሁለት መቶ ሀምሳ ሺህ ሰው እንዲህ አድርጉልን ቢል ወዲያው ነው የሚሰሙት። ምክንያቱም መመረጥ የሚፈልጉት ሰዎች ቁጥር ነው የሚያዩት ቁጥር ነው የሚያዩት እና ስለዚህ ይሄ ኦፊስ ተስፋ አደርጋለሁኝ እንዲህ እንዲህ አይነት ነገሮች ላይ ወደፊት ይሰራል ብዬ አስባለሁ እና በመስራትም ላይ ነው። ጥሩ ነው። ወይዘሮ ቅድስት ባለፈው ስለ ዩኤስ ምርጫ በተደረገው ውይይት ላይ አንደኛዋ ተናጋሪ የነበሩት ይህ ኮሚሽን የአፍሪካ ጉዳዮች ኮሚሽኑ እንደ ሌሎቹ እንደ የላቲኖዎች ኮሚሽን እንደ መሳሰሉት ተጠቃሚ እንዲሆን በዚህ አካባቢ የተደረገ ትግል እና የተገኘ ውጤት አለ። እስቲ እሱን ሰፋ አድርገው ያወሩን። ቁጥር ሲበዛ ጉልበት ይሆናል። ያ ጉልበት ደግሞ ወደ ገንዘብ ነው የሚተረጎሙ እና እነዚህ ቀደም ብለሽ የጠቀሻቸው አንቺ የላቲኖ የቻይና ወይም ደግሞ የኤዥያን ኮሚኒቲዎች ብዙ ገንዘብ ይሰጣቸዋል፣ እንደ ፈንድ አላቸው። ይሄ የሆነው ምክንያት ምንድን ነው? ቀደም ብዬ እንደ ተናገርኩት ቁጥራቸውን አብዝተው ስለሚያሳዩ ነው። ይሄ ካለ ይመጣል ገንዘቡ። እስከ ዛሬ ድረስ ጥረትም ተደርጎ አሁንም ቢሆን ይሄ የአፍሪካ ኦፊስ ከሌሎቹ ከሚያገኙት በታች ነው የምናገኘው። ፈንድ የምናገኘው ስል እኔ ደሞዝተኛ አይደለውም። ይሄ እንድታውቁ ይፈልጋለሁኝ። እንደ ኮሚሽነር የሚያገለግሉት በበጎ ፈቃደኝነት በበጎ ፈቃደኝነት ነው። ትልቅ ደስታ ይሰማናል እንደሱ በማድረጋችን ደግሞ በኮሚኒቲያችን ውስጥ ደግሞ እንዲህ አይነት ድምጽ ማስተላለፋችን ያ ራሱ እንደ ደሞዝ ነው እኛ የምንቆጥረው። ነገር ግን አሁንም ደግሜም ደጋግሜም በብዛት መምጣት አለብን። ካልመጣን ማንም የሚሰማን የለም። እኔ አንድ ማህበረሰቡ ቁጥሩን ማሳየት አለበት። እሱ ነው ትልቁ ነገር። ለዚህ ነው የላቲኖቹ ወይም ኤዥያኖቹ ብዙ ገንዘብ የሚያገኙት። ለዚህ የሚመደበው ገንዘብ ለምን ለምን ነገሮች ነው የሚውለው? እስካሁን ድረስ የኦፊሱን ማካሄጃ የተለየ ገንዘብ አለ። በዚህ ላይ ደግሞ የተወሰነ ገንዘብ የሚመጣ አለ። ዋሽንግተን ዲሲ አካባቢ አንዳንድ ድርጅቶች አፍሪካኖችን የሚረዱ ድርጅቶች፣ ለምሳሌ እንደ ካንሰር አሶሲዬሽን ቴክኒካል ነገሮችን የሚያስተምሩ ድርጅቶች ወይም ደግሞ ስለ ጤና አጠባበቅ ሕዝቡን የሚያስተምሩ ለእነሱ ለእነሱ በየጊዜው ስራቸውን የሚያካሄዱበትን ፈንድ እንሰጣለን። ይሄ ደግሞ ኮምፕቲቲቭ በሆነ ወይ ነው፣ ተወዳዳሪነት አለ። ይሄን ደግሞ እንዴት ነው ሊያውቁ የሚችሉ በየጊዜው ያ ነገር ከመድረሱ በፊት ትልቅ ማስታወቂያ እና በሬዲዮ በጋዜጣ እንደዚሁም ደግሞ ባሉ ልዩ ልዩ ሚንሶች እናስታውቃለን። እንዲህ አይነት ፈንድ አለ መታችሁ ተካፈሉ እንላለን። እንደውም ደግሞ ወርክሾፕ ሁሉ እንሰጣለን፣ እንዴት አድርገው እዛ ፈንድ ውስጥ መሳተፍ እንደሚችሉ መጠየቅም እንደሚችሉ እና እስካሁን ድረስ በየጊዜው ለልዩ ልዩ ድርጅቶች ፈንዱ እየመጣ ነው። ዌብሳይቱ ኦኤኤ ዳዲሲ ዳጋፍ ሲሆን የሚገኘው ደግሞ ጽህፈት ቤቱ በ14 ስትሪት ስዊት 401 ወይም ደግሞ 401 ላይ ነው። ይኸውም ደግሞ ዋሽንግተን ዲሲ ነው። ጽህፈት ቤቱ የዲሲ ኮሚሽን ኦን አፍሪካን አፌርስ ነው። ወይዘሮ ቅድስት ገረመው በጣም አድርጌ አመሰግናለሁ።